የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። የተኩስ አቁም ተደረሰ፣ የሰላም ስምምነትም ተፈረመ። is the beginning of a new town for Ethiopia, for the home of Africa. It is now for all of us to honor this agreement. We must be true to the letter and the spirit of this agreement. The people of Ethiopia expected more than the text of this agreement. And I hope, it's my hope and expectation that the two parties will continue to honor their commitment and redouble their efforts to make sure that the agreement they have signed is implemented in, in, in a manner that satisfies the interest of our people. የቀደሙት የአፍሪቃ ህብረት ዋና አደራዳሪ የቀድሞ የናይጄሪያ ፕሬዚዳንት ኦሉ ሴጉን ኦቦሳንጆ፣ እሳቸውን ተከትለው የተሰሙት ደግሞ የኢትዮጵያ መንግስት ቡድን መሪ አምባሳደር ሬድዋን ሁሴንና የህወሓት ቡድን መሪ አቶ ጌታቸው ረዳ ናቸው። በየበኩላቸው ስምምነቱን ለማስፈጸም እንደሚሰሩ ከተናገሩበት የተወሰደ ነው። በተከታታይ እየሰማችሁት በደቡብ አፍሪካ ዋና ከተማ ፕሪቶሪያ ውስጥ ላለፉት ዘጠኝና አስር ቀናት ሲደራደሩ የቆዩት የኢትዮጵያ መንግስትና ህወሓት ስምምነት ላይ መድረሳቸው ይፋ በተደረገበት መድረክ ነበር ይህን ያሉት። የምሽቱ አብላጫ ጊዜ አድማጮች ሁለት ዓመት ለተጠጋው የሰሜን ኢትዮጵያው ጦርነት ማብቂያ ያበጃል የሚል ተስፋ በተጣለበት ስምምነት ጭብጦች ላይ ያተኩራል። በጉዳዩ ዙሪያ የተሰሙ የተለያዩ ድምፆችንም እንደ አግባቡ እናሰማለን። ረቡዕ ጥቅምት ሶስት ረቡ ጥቅምት 23 2015 ዓ ም ነው ይቅርታ ጤና አስጥልኝ እንደምናመሻችሁ። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የቴክኒክ አቀናባሪያችን ብርሃን ኃይሉ፣ ቢል ብራድሊ ደግሞ ለምህንድስናው ተሰይመዋል። ደረጀ ደስታ የሰዓቱን የዓለም ዜናዎች ይዞ ይጠባበቃል። እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። በቅድሚያም የሰዓቱን የዓለም ዜና ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን የማሰማችሁ ደረጀ ደስታ ነኝ። ደቡብ አፍሪካ ዋና ከተማ ፕሪቶሪያ ውስጥ ላለፉት ስምንት ቀናት ሲደራደሩ የቆዩት የኢትዮጵያ መንግስትና ህወሓት ተኩስ ለማቆም መስማማታቸውን የአፍሪካ ህብረት ዋና አደራዳሪ ኦሊሴጎን ኦባሳንጆ አስታወቁ። ስምምነቱ ላይ ከተደረሰባቸው ነጥቦች መካከል በሥርዓት የሚመራና በተከታታይ የሚካሄድ ትጥቅ መፍታት የአገልግሎቶች ቅንጅት፣ የሲቪሎች የሴቶች ሕጻናትና አረጋውያን ጥበቃ፣ በአገር ውስጥም በውጭም ላሉ ሁሉ ጥበቃ ማድረግ እንደሚገኝባቸው ፕሬዚደንት ኦባሳንጆ አስታውቀዋል። የስምምነቱን አፈጻጸም የአፍሪካ ህብረት ቡድን እንደሚከታተል ኦባሳንጆ አስታውቀዋል። ከኦባሳንጆ ቀጥለው የተናገሩት የኢትዮጵያ መንግስት ቡድን መሪ አምባሳደር ሬድዋን ሁሴን እና የህወሀት ቡድን መሪ አቶ ጌታቸው ረዳ የአፍሪካ ህብረት ስላደረገው ጥረት አድንቀዋል። የኢትዮጵያ መንግስት ለስምምነቱ ተግባራዊነት ተግቶ እንደሚሰራ፣ የዲሞክራሲ ስርዓት ግንባታ እንዲጠናከር ብሔራዊ ውይይት እንዲካሄድ እንደሚሰራ አምባሳደር ሬድዋን አስታውቀዋል። ተጫነብን ባሉት ጦርነት በመቶ ሺዎች የክልሉ ተወላጆች መገደላቸውን፣ ሕፃናት እንደማይማሩ ሆስፒታሎች አገልግሎት እንደማይሰጡ የተናገሩት አቶ ጌታቸው ስምምነቱን የፈረሙት ለትግራይ በጠቅላላውም የኢትዮጵያ ህዝብ ለሰላም ዕድል ለመስጠት እንደሆነ አመልክተዋል። ስምምነቱ ፈጥኖ ተግባራዊ እንዲሆን የጠየቁት አቶ ጌታቸው የእርሳቸው ወገን የሚቻለውን ሁሉ እንደሚያደርግ ተናግረዋል። ሁለቱም ቡድኖች መሪዎች ነገ ሁለት ዓመቱን የሚደፍነው ደም አፋሳሽ ጦርነት በአገሪቱ ውስጥ ስላደረሰው ጥፋት ተናግረዋል። አድማጮች፣ ዝርዝር ዘገባው በምሽቱ አብይ ርዕስ ይቀርባል። ኬንያ ወታደሮቿን አማጽያንን እንዲዋጉ ወደ ዲሞክራቲክ ኮንጎ እየላከች ነው። የኬንያ ፕሬዚደንት ዊልያም ሩቶ በዲሞክራቲክ ኮንጎ ሪፐብሊክ የሚገኙ አማጽያንን ለመውጋት ለሚደረገው የጋራ ወታደራዊ ዘመቻ ናይሮቢ ወታደሮቿን ወደዚያው እንደምትልክ አስታወቁ። በማዕድን የበለጸገችው የኮንጎ ዲሞክራቲክ ሪፐብሊክ ከቅርብ ጊዜ ወዲህ በምስራቅ የአገሪቱ ክፍል ግዝጋሴያቸውን እየጨመሩ የመጡና ከጎረቤት ሩዋንዳ ጋር የሰነበተውን ቁርሾ በመቀስቀስ ውጥረት ሊፈጥሩ ይችላሉ የተባሉ በርካታ የአማጽያን ቡድኖችን ለመቆጣጠር እየታገለች መሆኑ ተመልክተዋል። ፕሬዚደንት ሩቶ ተልእኮውን አስመልክቶ በሰጡት ጋዜጣዊ መግለጫ ወታደሮቹ የሚላኩት ለሰብአዊነት ነው ብለዋል። ወታደሮቹ የሚላኩት ኬንያ ትልቅ ተሰሚነት ባላት በሰባቱ የምስራቅ አፍሪካ አገሮች ማህበረሰብ ክልል ውስጥ የዲሞክራቲክ ኮንጎን የደህንነት መልሶ ለማስፈን የጋራ ጦር ለማቋቋም ባለፈው ሚያዝያ በተደረገው ስምምነት መሰረት መሆኑን ገልጸዋል። የኬንያው ፕሬዝደንት ወታደሮቻቸው የሚሰማሩበትንም ሆነ የስምሪቱን ዝርዝር ባይገልጹም የዲሞክራቲክ ሪፐብሊክ ኮንጎ ዕጣ ፈንታ ከእኛ ጋር የተሳሰረ ነው ብለዋል። ታጣቂ ቡድኖች፣ ወንጀለኞችና ሽብርተኞችን የጋራ ብልጽግናችንን እንዲከለክሉ አንፈቅድም ሲሉም አክለዋል ሩቶ። በሌላ ዜና በዲሞክራቲክ ኮንጎ ሪፐብሊክ በጉማ ግዛት በሚገኝ የአገር ውስጥ ተፈናቃዮች መጠለያ አቅራቢያ ባለ ወታደራዊ የፍተሻ ኬላ አቅራቢያ ተቃዋሚዎች ትናንት ምሽት የተባበሩት መንግስታት የሰላም አስከባሪ ኃይሎችን የአጀብ ተሽከርካሪዎችን ማጥቃታቸው ተነገረ። በኮንጎ ተቃዋሚዎችና አማጽያን መካከል በሚደረግ ውጊያ በሺዎች የሚቆጠሩ ሰዎች መፈናቀላቸውንም ሮይተርስ ዘግበዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ኢራን ሳዑዲ አረቢያ ላይ የደቀነችው ስጋት በጣም ያሳሰባቸው መሆኑን ዩናይትድ ስቴትስ ባለስልጣናት ተናገሩ። የዩናይትድ ስቴትስ ባለስልጣናት የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ ትናንት ለሪፖርተሮች በሰጡት መግለጫ እንዲህ ብለዋል። ስጋቱ የደቀነው ገጽታ አሳስቦናል። በወታደራዊ በዲፕሎማሲና በሳዑዲ አረቢያ በሚገኙ የመረጃ መረቦቻችን በኩል ቋሚና ተከታታይ ግንኙነት እያደረግን ነው የእኛና የአጋሮቻችንን ጥቅሞች ለመከላከል የሚያስችለንን እርምጃ ለመውሰድ አናመነታም። የዩናይትድ ስቴትስ ወታደራዊ ባለስልጣናት በቀጠናው ያለው የስጋት ሁኔታ አሳስቧቸዋል ስለተባለው ዘገባ የተጠየቁት የዩናይትድ ስቴትስ መከላከያ ሚኒስትር ቃል አቀባይ ብሪጋዲየር ጀነራል ፓት ራይደር በበኩላቸው ከሳውዲ አረቢያ አጋሮቻችን ጋር በዚህ በኩል ሊሰጡን ስለሚችሉን መረጃ ምንነት በቋሚነት እየተገናኘን ነው ሲሉ መልሰዋል። ራይደር አያይዘውም ይሁን እንጂ ከዚህ በፊትም የተናገርነውን አሁንም እደግመዋለሁ። ኃይሎቻችን በተሰለፉበት የትኛውም ስፍራ፣ ኢራቅም ይሁን ሌላ የትም ቦታ ራሳችንን የመጠበቅና የመከላከል መብታችንን እናከብራለን ብለዋል። በትናንቱ የእስራኤል ብሔራዊ ምርጫ ድምፅ ሰጥተው ከሚወጡ መራጮች የተሰበሰበው የህዝብ አስተያየት የቀድሞ ጠቅላይ ሚኒስትር ቤንጃሚን ነታናሁ የሚቀጥለውን መንግሥት ለመመስረት የሚያበቃቸውን ውጤት ሳያገኙ እንደማይቀር ይጠቁማል መባሉን ተከትሎ የእስራኤል ተጠባባቂ ጠቅላይ ሚኒስትር ያኢር ላፒድ መጨረሻው የታወቀ ነገር የለም ሲሉ ለደጋፊዎቻቸው ተናግረዋል። ዛሬ ምሽት ለሁለተኛ ቀን ሊራዘም ነው ያሉት ላፒድ፣ የመጨረሻው የምርጫ ኮረጆ እስኪቆጠር ድረስ ምንም የሚያበቃ ምንም የመጨረሻ የሆነ ነገር የለም። ትዕግስት ባይኖረን እንኳ ለመጨረሻው ውጤት በትዕግስት እንጠባበቃለን ብለዋል። የናታናይሁ ሊኩድ ፓርቲ 31 መቀመጫዎችን በመያዝ በምክር ቤቱ ትልቁ እንደሚሆን ሲጠበቅ የላፒድ የሽ አቲድ ፓርቲ በአንጻሩ ከ22 እስከ 24 መቀመጫዎችን በማሸነፍ በሁለተኝነት እንደሚከተል ተነግረዋል። ይህም ሆኖ ከማክሰኞ ምርጫ በኋላ የቀድሞው ጠቅላይ ሚኒስትር አሸናፊ ነኝ ብለው ባያውጁም ፓርቲያቸው በምክር ቤቱ አብላጫ መቀመጫ ለመያዝ በሚያስችለው ይዞታ ላይ መሆኑን አመልክተዋል። ይህን ልነግራችሁ እችላለሁ። በእርግጥ የመጨረሻውን እርግጠኛ ውጤት መጠበቅ አለብን። ይሁን እንጂ አንድ ነገር ግልጽ ነው። መንገዳችን የሊኩድ ፓርቲ የተጓዘበትን መንገድ ትክክለኝነቱን አረጋግጧል። 52 መቀመጫዎችን በተቆናጠጥንበት ባለፈው ምርጫ አንዳጅ ታላቅ ድል ከምንጎናጽፍበት እርከን መቃረባችንን ላስታውሳችሁ እወዳለሁ ብለዋል። የትላንቱ ምርጫ እስራኤል አራት ዓመት ባልሞላ ጊዜ ውስጥ ለአምስተኛ ጊዜ ያካሄደችው ሲሆን ሁሉም በአብዛኛው ያተኮሩት ናታንያሁ የመምራት ብቃት አላቸው ወይ በሚለው ላይ ነው። በበርካታ የሙስና ወንጀሎች ተከሰው ፍርድ ቤት የቀረቡት ኔታንያሁ በደጋፊዎቻቸው ዓይን በሌለ ነገር በከንቱ የተወነጀሉ፣ በተቀናቃኛቸው ዘንድ ደግሞ እምነት የማይጣልባቸውና የዲሞክራሲ ደንቃራ ተደርገው ነው። በርካታ ድምጽ በማግኘት በምሽቱ ገዝፎ የታየው የቀኝ አክራሪው የፓርላማ አባል ኢትማር ቤን ግቪር ሃይማኖታዊ ጽዮናዊነት አቀንቃይ ፓርቲ ሶስተኛውን እርከን መቆናጠጡ ነው። ላፒድ በሌላ በኩል ኔታንያሁ ወደ ተቃዋሚዎች መሪነት የቀየረው ጥምረት ዋና አውጠምጣይ ናቸው። ሰሜን ኮሪያ ዛሬ ረቡ ከ20 በላይ ሚሳይሎችን እየተኮሰች ሲሆን ከእነዚህ ቢያንስ ሶስቱን ወደ ደቡብ ኮሪያ ግዛት አቅጣጫ በመተኮስ በአገሪቱ የቴሌቪዥን ጣቢያዎች ላይ የአደጋ ጊዜ ማንቂያ ጥሪዎችን ሲቀሰቅስ በባህር ዳርቻ በምትገኘው ደሴቲቱ ግዛት ደግሞ የአየር ጥቃትን ማስጠንቀቂያ እንዲሰማ ማድረጉ ተነግረዋል። የሰሜን ኮሪያ ሚሳይል የባህር ወሰናችን በሆነው ውሃ አቅራቢያ ላይ ሲያርፍ የዛሬው ለመጀመሪያ ጊዜ ነው ያሉት የደቡብ ኮሪያ ጦር የዘመቻ መምሪያ ዋና ዲሬክተር ካንግሺንቹ ይህ ያልተለመደና ተቀባይነት የሌለው ነው፣ ለዚህ ድርጊት ጦራችን ጠንካራ ምላሽ ይሰጣል ብለዋል። ሰሜን ኮሪያ ካለፈው ጥር ወዲህ ባሉት ጊዜያት ከፍተኛ ሆኖ የተመዘገበውን ሐምሳ የባለስቲክ ሚሳይሎችን የተኮሰች ቢሆንም አንዳቸውም ቢሆን እንደ ቅርብ ጊዜዎቹ ወደ ደቡብ ኮሪያ ግዛት ያነጣጠሩ አልነበሩም ብለዋል። የጃፓን ጠቅላይ ሚኒስትር ፉሚዮ ኪሻዳ ሰሜን ኮሪያ ዛሬ ረቡዕ ሚሳይሎችን መተኮሷን አውግዘው እርምጃው ፈጽሞ የማይፈቀድ ነው ብለዋል። ጠቅላይ ሚኒስትሩ አያይዘውም ታንዶ ሚሳይል ሴ ባሬ ፓልሳ ያስሚ ይቱ ሀንባሬ በኮሪያ ልሳነ ምድር ላይ ካለው ከፍተኛ ውጥረት አንጻር በተቻለ ፍጥነት የብሔራዊ ደህንነት ምክር ቤት ስብሰባ መጥራት እፈልጋለሁ። ከዚህ አንጻር ዝርዝር ዘገባ መቀበል አለብኝ። ይኸው ነው። ትናንት ማክሰኞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ በሰጡት መግለጫ የሰሜን ኮሪያውን የጋራ ልምምዱን አስመልክቷ ያሰማችውን የቅርብ ጊዜ ዛቻ ውድቅ አድርገው ልምምዱ ራስን ለመከላከል ሲባል የሚደረግ ነው ብለዋል። ዩክሬን የባህር መተላለፊያውን በመጠቀም በሩሲያ ኃይሎች ላይ ወታደራዊ ጥቃት እንደማትሰነዝር ባገኘችው ዋስትና መሰረት ቱርክና የተባበሩት መንግስታት ድርጅት አማካይነት እህል የሚጓጓዝበትን የዩክሬን ወደቦች እንዲከፈቱ የመፍቀድ ስምምነት እንደገና ማደሷን ሩሲያ ዛሬ ረቡዕ በሰጠችው መግለጫ አስታውቃለች። ስምምነቱ በሩሲያና በዩክሬን መካከል ከቱርክና ከተባበሩት መንግስታት ድርጅት ጋር የሩሲያ ወረራ ከተጀመረበት ከየካቲት 17/2014 ዓ ም አንስቶ በዩክሬን ጎተራዎች ውስጥ የተከማቸውን በሚሊዮኖች ቶኖች የሚገመት እህል ኤክስፖርት ለማድረግ መሆኑ ተመልክቷል። አድማጮች ለምሽቱ የተመደበው የዜና ሰዓት በዚህ ተጠናቋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡዕ ጥቅምት 23 2015 ዓ ም አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የዕለት ዋና አዘጋጅ ቆንጅ ይታየናል፣ የዌብና ማኅበራዊ መገናኛ አቀናባሪያችን አባየው ገበያው የስቱዲዮ ምስልና ድምፅ አቀናባሪው ደግሞ ጆጊል ነው። የዕለቱ አቢይ ርዕስ በመግቢያ ያስተዋወቅኩት ነው። በቀጥታ ወደዚያ ነው መወስዳችሁ። የተኩስ አቁም ተደረሰ፣ የሰላም ስምምነትም ተፈርሟል። ደቡብ አፍሪቃ ዋና ከተማ ፕሪቶሪያ ውስጥ ከዚያ ከደረሱበት ቀን አንስቶ ላለፉት ዘጠኝ ቀናት ሲደራደሩ የቆዩት አስረኛ ቀን መሆኑ ነው። ዛሬ የኢትዮጵያ መንግሥትና ህወሓት ተኩስ ለማቆም መስማማታቸውን የአፍሪካ ሕብረት ዋና አደራዳሪ የቀድሞ የናይጄሪያ ፕሬዚዳንት ኦሉሴጉን ኦበሳንጆ አስታውቀዋል። በቅድሚያም ድርድሩ ወደተካሄደባት ፕሪቶሪያና ቀናና አዲሱ የደቡብ አፍሪካ ዘጋቢያችን መላኩ አየለ አጭር ዘገባ ይዟል ve iyi İthiropya... መንግስትና በህዝባዊ ወያኔ ሐርነት ትግራይ ህወሀት መካከል በደቡብ አፍሪካ ሲካሄድ የቆየው የሰላም ድርድር ተጠናቋል። ላለፉት ዘጠኝ ቀናት በተካሄደው የማግባባት ስራ ሁለቱም ወገኖች ተኩስ አቁም እንዲያደርጉ ከስምምነት ደርሰናል ብለዋል። ያልተገደበ የሰብዓዊ እርዳታ አቅርቦትና የአገልግሎት መስጫ ተቋማት እንዲመለሱ ተስማምተዋል። ከተስማማባቸው ሰነዶቹ ውስጥ ታጣቂዎች ትጥቅ መፍታት እንዳለባቸውም ተስማምተዋል። ለዘላቂ ሰላምም ሁለቱም ወገኖች በጋራ ለመስራት የስምምነት ሰነዶችን ፈርመዋል። መላኩ አየለ ፕሪቶሪያ። አመሰግናለሁ መላኩ። ክብራትና ክብራን አድማጮች፣ ቀደም ብዬ በመግቢያ እንደጠቆምኩት ዛሬ አብላጫውን ዝግጅታችን በዚህ በስምምነትና በጭብጦቹ ዙሪያ የሚያተኩር ይሆናል። ስምምነት ላይ ከተደረሰባቸው ነጥቦች መካከል በስርዓት የሚመራና በተከታታይ የሚካሄድ ትጥቅ መፍታት፣ የአገልግሎቶች ቅንጅት የሲቪሎች፣ የሴቶችና ሕጻናትና እንዲሁም አረጋውያን ጥበቃ በአገር ውስጥም በውጭም ላሉ ሁሉ ጥበቃ ማድረግ እንደሚገኝባቸው ፕሬዚዳንት ኦበሳንጆ ዛሬ ምሽት ላይ በሰጡት መግለጫ አስታውቀዋል። ይህ በእንዲህ እንዳለ በትግራይ ክልል የተለያዩ አካባቢዎች ያለውን ግጭት ተከትሎ ከፍተኛ ቁጥር ያላቸው ሰዎች በመቀሌ ባሉ መጠለያዎችና በተቀባዩ ማህበረሰብ ዘንድ ተጠግተው እየተጠለሉ ነው ሲል የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ አስታውቋል። የዓለም ምግብ ፕሮግራም ደብልዩ ኤፍፒ ደግሞ በመቀሌ ከተማ ምግብ ማከፋፈሌን ቀጥ እያለሁ ነው ያለው። ኬኔዲ አባተ ዝርዝሩን ይዟል። በኢትዮጵያ መንግስትና በህወሀት ልዑካን መካከል በደቡብ አፍሪካ በተካሄደው የሰላም ንግግር ሁለቱ አካላት ግጭት ለማቆም መስማማታቸውን ዋናው አሸማጋይ የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ የቀድሞ የናይጄሪያ ፕሬዚደንት ኦሉሴጎን ኦባሳንጆ ተናግረዋል። ከጥቅምት 15 2015 ዓ ም ጀምሮ እስከ ዛሬ ለዘጠኝ ቀናት በዝግ ሲካሄድ በቆየው በዚህ ንግግር ዙሪያ ዋና አሸማጋዩ ፕሬዚደንት ኦባሳንጆ ዛሬ ምሽት ላይ መግለጫ በሰጡበት ወቅት ነው ስምምነት ላይ መደረሱን የገለጹት። በጦርነት ውስጥ እየተሳተፉ ያሉት ሁለቱ አካላት ግጭት ለማቆም በይፋ ተስማምተዋል፣ ያሉት ኦባሳንጆ በተቀናጀ መልኩ በስርዓት የሚመራ የትጥቅ መፍታት በተከታታይና በሂደት እንዲካሄድ፣ ህግና ስርዓትን ማስፈን፣ በትግራይ የተለያዩ አገልግሎቶችን ማስጀመር፣ ያልተገደበ ሰብአዊ አቅርቦት ማስጀመር፣ ለሲቪሎች በተለይም ለሴቶች ለሕፃናትና ለሌሎች ተጋላጭ የህብረተሰብ ክፍሎች ልዩ ጥበቃ ማድረግ ሌሎች የስምምነቱ አካላት ናቸው ብለዋል። በአገር ውስጥና በውጭ ለሚገኙ ኢትዮጵያውያን የሚመለከታቸው አካላት ሁሉ ደህንነታቸውን ማረጋገጥም በስምምነቱ ተካቷል ነው ያሉት። አክለውም ይህ የሰላም ሂደት የመጨረሻው ሳይሆን ጅማሮ ነው ያሉት ኦባሳንጆ የስምምነቱን አፈጻጸም የአፍሪካ ህብረት ቡድን እንደሚከታተል አስታውቀዋል። ሁለቱ አካላት ያለፈውን በመተው ዓለም ተግባራዊነቱን በትኩረት ለሚጠብቀው ለስምምነቱ ተፈጻሚነት በትጋት በጋራ እንዲሰሩም አሳስበዋል። ከስምምነት ላይ ለመደረሱ ለኢትዮጵያ መንግስትና ለህወሀት ልዑካን እንዲሁም የአፍሪካ ህብረትን ጨምሮ ለታዛቢ አካላትና ለአዘጋጇ ሀገር ምስጋናም አቅርበዋል። በውይይቱ ላይ የተሳተፈውን የኢትዮጵያ መንግስት የልዑካን ቡድን በመወከል አምባሳደር ሬድዋን ሁሴን ህወሀትን በመወከል ደግሞ አቶ ጌታቸው ረዳ ባደረጉት ንግግርም አወያዮቹን፣ ታዛቢዎቹንና ድጋፍ ያደረጉ ያሏቸውን አካላት ሁሉ አመስግነዋል። የኢትዮጵያ መንግስት ለስምምነቱ ተግባራዊነት ተግቶ እንደሚሰራ፣ የዲሞክራሲ ስርዓት ግንባታ እንዲጠናከር ብሔራዊ ውይይት እንዲካሄድ እንደሚሰራ አምባሳደር ሬድሃን አክለው አስታውቀዋል። ተጫነብን ባሉት ጦርነት በመቶ ሺዎች የክልሉ ተወላጆች መገደላቸውን ሕጻናት እንደማይማሩ ሆስፒታሎች አገልግሎት እንደማይሰጡ የተናገሩት አቶ ጌታቸው ስምምነቱን የፈረሙት ለትግራይ በጠቅላላውም ለኢትዮጵያ ሕዝብ የሰላም እድል ለመስጠት እንደሆነ አመልክተዋል። ስምምነቱ ፈጥኖ ተግባራዊ እንዲሆን የጠየቁት አቶ ጌታቸው የእርሳቸው ወገን የሚቻለውን ሁሉ እንደሚያደርግ ተናግረዋል። ሁለቱም በንግግራቸው ለስምምነቱ ተግባራዊነት የአፍሪካ ሕብረት የሕብረቱ ከፍተኛ አደራዳሪ ቡድን ታዛቢዎቹ ማለትም ዩናይትድ ስቴትስ፣ የተባበሩት መንግስታት ድርጅትና የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ድጋፍና ክትትል እንዲያደርጉም ጠይቀዋል። አንድ ብሎ ከተጀመረ በነገው ዕለት ሁለት አመቱን የሚደፍነው የሰሜን ኢትዮጵያው ጦርነት በዚህ ስምምነት መሰረት ወደ ፍጻሜው ያመራ እንደሆነ በሂደት የሚታይ ነው። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ባወጣው ሪፖርት በትግራይ ክልል የተለያዩ አካባቢዎች ያለውን ግጭት ተከትሎ ከፍተኛ ቁጥር ያላቸው ሰዎች በመቀሌ ባሉ መጠለያዎችና በተቀባዩ ማህበረሰብ ዘንድ ተጠግተው እየተጠለሉ ነው ብሏል። በተለይ ከክልሉ ማዕከላዊ ዞን አድዋና አክሱም ከምስራቁ ክፍል አዲግራትና ውቅሮ እንዲሁም ከደቡብ ዞን ኮረምና አላማጣ የሰዎች መፈናቀል በከፍተኛ መጠን ቀጥሏል ነው ያለው ኦቻ ትናንት ባወጣው ወቅታዊ ሪፖርቱ። ይሁን እንጂ ይህ ሪፖርት እስከ ወጣበት ጊዜ ድረስ ምን ያህል ሰዎች እንደተፈናቀሉ አልጠቀሰም። ከተፈናቃዮቹ መካከል ከአዲግራት ከሽ ራሮና ከሽሬ የተፈናቃዮች መጠለያ ጣቢያዎች ለሁለተኛ ጊዜ የተፈናቀሉ ሰዎች መኖራቸውን በሪፖርቱ ያመለከተው ኦቻ ሆኖም ከእሽሬ ለሁለተኛ ጊዜ ተፈናቅለው ወደ መቀሌ የገቡ ተፈናቃዮች በሽሬ ሰፍኗል ባለው አንጻራዊ መረጋጋት ምክንያት ወደ ቀድሞ ስፍራቸው መመለስ ጀምረዋል ብሏል። እነዚህ ተፈናቃዮች እንደ ውሃ፣ ምግብና የጤና አገልግሎቶች ያሉ አስቸኳይ የህይወት አድን እርዳታ ያስፈልጋቸዋል ሲልም አመልክቷል። የመንግስታቱ ድርጅት የህጻናት ኤጀንሲ ዩኒሴፍ ጥቅምታ ያባወጣው report ግጭቱ ዳግም ካገረሸበት ካለፈው ነሐሴ ወር ወዲህ ብቻ በትግራይ በአፋርና በአማራ አጎራባች ክልሎች 574 ሺ ሰዎች መፈናቀላቸውን ገልጿል። የደህንነት እጦትና በእርዳታ እንቅስቃሴ ላይ የሚደረጉ ገደቦች በሶስቱ ክልሎች የሚደረጉ የሰብአዊ ምላሾችን እየገደቡ ነው ሲልም አመልክቷል። በተያያዘ ወደ ትግራይ ክልል እርዳታ የሚገባባቸው መንገዶች አሁንም ዝግ እንደሆኑ ቀጥለዋል ያለው ኦቻ በክልሉ ለከፋ የተመጣጠነ ምግብ እጦት እየተዳረጉ ከ25500 በላይ ህጻናትን ለመርዳት የሚሆን አቅርቦት አለመኖሩን የተመጣጠነ ምግብ አጋሮች ተናግረዋል በማለት ገልጿል። እንደ ወቻ ሪፖርት ከሆነ የጤና አጋሮችም መድኃኒቶች እና የሕክምና አቅርቦቶች እየተሟጠጡ መሆናቸውን ገልጸዋል። በክልሉ የሚገኙ አጋር የሰብአዊ ድርጅቶች ግን ያሏቸውን የእርዳታ ቁሳቁሶች ማቅረባቸውን ቀጥለዋል ነው ያለው። የዓለም ምግብ ፕሮግራም ደብልዩ ኤፍ ፒ ደግሞ በመቀሌ ከተማ ምግብ ማከፋፈሌን ቀጥያለው ብሏል። በሚቀጥሉት ሁለት ሳምንታት ውስጥ ከ535 ሺህ በላይ ሰዎችን ለመድረስ አቅደን እስካሁን 178 ሺህ ደርሰናል ሲል ደብልዩ ኤፍ ፒ ትናንት ጥቅምት 22 2015 ዓ.ም በትዊተር ገጹ ባሰፈረው ጽሑፍ አስታውቋል። በአሁኑ ጊዜ እያካሄደ ያለውን ምግብ የማከፋፈል ስራ መቼ እንደጀመረ ግን አልጠቀሰም። ግጭቱ በአስቸኳይ እንዲቆምና ያልተገደበ የሰብአዊ እርዳታ አቅርቦት እንዲጀመር በተደጋጋሚ ጥሪ ያቀረበችው ዩናይትድ ስቴትስ ጦርነቱ ዳግም ካገረሸበት ካለፈው ነሐሴ ወር አንስቶ የሰብአዊ እርዳታ አቅርቦት በስፋት በመታገዱና ምግብና የጤና አገልግሎት ግብአቶች በብዙ አካባቢዎች ሙሉ በሙሉ እየተሟንጠጡ በመሆናቸው ተጨማሪ እርዳታ አሁኑኑ ካልገባ ለረሃብ የተጋለጠው ህዝብ በተለይም ህጻናት በአስደንጋጭ ቁጥር መሞት ይጀምራሉ ማለቷ የሚታወስ ነው። ህወሀትም በክልሉ ያለው የሰብአዊ ቀውስ ግጭቱ በመቀጠሉ ምክንያት ይበልጥ እየተባባሰ ነው ሲል በተደጋጋሚ አመልክቷል። ጠቅላይ ሚኒስትር አብይ አህመድ ከጥቂት ቀናት በፊት ከቻይናው ቴሌቪዥን ሲጂቴን ጋር ባደረጉት ቃለ ምልልስ ላይ የሰብአዊ እርዳታ አቅርቦትን በተመለከተ በሰጡት አስተያየት በአሁኑ ወቅት በተቆጣጠርናቸው ናቸው እንደ ሽሬ፣ አክሱምና አድዋ ያሉ ከተሞች ሰብአዊ እርዳታ እያቀረብን ነው ብለዋል። ለነዚህ አካባቢዎች እንደ አቅማችን አስፈላጊ አገልግሎቶችን ማቅረብ እንቀጥላለን ያሉት ጠቅላይ ሚኒስትሩ እንደ ፌዴራል መንግስት በምንችለው አቅም ሁሉ በትግራይ ለሚገኙ ዜጎቻችን ድጋፍ ማድረግና አገልግሎቶችን ማቅረብ ትንሹ ኃላፊነታችን ነው። ስለዚህም የምንችለውን ሁሉ እያደረግን ነው፣ እንደምናሳካውም ተስፋ አደርጋለሁ ሲሉም መናገራቸው ይታወሳል። በዛሬው ዕለት በኢትዮጵያ መንግስትና በህዋት መካከል የተደረሰው ስምምነት ታዲያ ተግባራዊ ከሆነ ለእነዚህ ችግሮች እልባት እንደሚሰጥ ይጠበቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ አመሰግናለሁ ኬኔዲ። ካሜራዬ ወደዚህ ዞሯል፣ ወደ ሁለተኛው ካሜራ ልዙር። ኬኔዲን አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ቀደም ብዬ በመግቢያ እንደጠቆምኩት አብላጫው ዝግጅታችን በዛሬው በኢትዮጵያ መንግስትና በህወሓት መካከል ፕሪቶሪያ ላይ በተፈረሞ ስምምነት ላይ ያተኩራል። እዚያው አዲስ አበባ ልቆይና አንዳንድ ነጥቦችን ለማዛመድ እንጥራለን። በስልኩ መስመር እስክንድር ተገኝቷል። እያለች ነው ብርሃን። እስክንድር እንደምናመሸህ እንደምናመሸህ። አሉላ እስክንድር፣ እንግዲህ በንቃት እየተከታተላችሁ ወቅታዊ ዘገባዎችን ስታደርሱን ነው የሰነበታችሁት ከኬኔዲ ጋር ለረዥም ጊዜ ግጭቱ ከተጀመረም ሆነ አሁን ደግሞ ስምምነቱ መሰማት ከተጀመረበት ጊዜ አንስቶ፣ እስኪ ይህን ስምምነት አስመልክቶ በዛሬ ዕለት ከሀገሪቱ መገናኛ ብዙኃን የተሰማው ምን ይመስላል? ስምምነቱ ይፋ እንደተደረገ የሀገሪቱን መገናኛ ብዙኃን የመዘገብ እድል ይኖራቸዋል ብዬ ገምታለሁ። እንግዲህ አሉላ አንተም እንዳልከው ስምምነቱ ከተፈረመ በኋላ የተለያዩ አስተያየቶች ተደምጠዋል። ከአዲስ አበባ እንደዚሁም ከሀገሪቱ የመገናኛ ብዙሀን ጭምር። የሀገሪቱ ዋነኛ ቴሌቪዥን ጣቢያ የኢትዮጵያ ቴሌቪዥን ህገ መንግስታዊ ስርዓቱን እና የኢትዮጵያን ብሔራዊ ጥቅም ባስከበረ መልኩ ተጠናቀቀ የሰላም ውይይቱ ሲል ነው ርዕሱን የጀመረው የኢትዮጵያ መንግስት የልዑካን ቡድን መሪ የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን የህወሓት ቃል አቀባይ አቶ ጌታቸው ረዳ ስምምነቱን ሲፈራረሙ ከዛ በኋላም ሲጨባበጡ የሚያሳየውን ተንቀሳቃሽ ምስልም በተደጋጋሚ አሳይተዋል፣ የቴሌቪዥን ጣቢያው ማለት ነው። ጠቅላይ ሚኒስትር አብይ አህመድም በትዊተር ገጻቸው አሁን ማምሻውን ባስተላለፉት መልእክት ለዚህ ሂደት አስተዋጽኦ አደረጉ ያሏቸውን በሙሉ አመስግነዋል። በግጭት እየተጎዳውን የሰሜን ኢትዮጵያ አካባቢ እንግዲህ መልሶ ለማቋቋም በሚደረገው ሂደትም ድጋፋችሁ እንደማይለየን ተስፋ እናደርጋለን ብለዋል። ጠቅላይ ሚኒስትር አብይ አህመድ ይህንኑ ስምምነት መልክቶ ባስተላለፉት መልዕክት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰት ሁሉም እሳቸው በመንግስት የመገናኛ ብዙኃን የተጠቀሱት ያሸነፈችው ኢትዮጵያ ነች ሲሉ በሂደቱ አስተዋጽኦ አደረጉ ያሏቸውን በሙሉ እንግዲህ አመስግነዋል እና ስምምነቱ በዚህ መንገድ ከፍተኛ ትኩረት በሳም መንገድ በተለያዩ አካላት እንግዲህ ትኩረት ተፈቶት አስተያየት እየተሰጠበት ነው። እንግዲህ ስምምነቱ መተግበር የሚጀምረው አሉላ፣ ቀደም ሲልም እንደተገለጸው ወዲያውን ነው። የሁለቱ ወገኖች ከፍተኛ ወታደራዊ አመራሮችም ስምምነቱ በተፈረመ በሀያ አራት ሰዓታት ውስጥ ተገናኝተው ይነጋገራሉ ይላል ስምምነቱ። ቀደም ሲልም እንግዲህ እንደተመለከተው ማለት ነው። በዚህ መንገድ እንግዲህ የተለያዩ አስተያየቶችን እየተሰጡበት ነው። አሉላ፣ መልካም እስክንድር እንግዲህ የብዙ ሰዎችን ቀልብ ስቦ የሰነበተ ወዲሁም ደግሞ ብዙዎችን ለህልፈት የዳረገ ጦርነት ነውና ማብቂያ መበጀቱ የሚያነጋግር የሁሉንም ትኩረት የሚስብ ይመስለኛል። የሰላም ንግግሩ በራሱስ የቱን ያህል የሰዎችን ቀልብ ይዞ ነበር? በመገናኛ ብዙኃን ህዝብ በሚሰባሰብባቸው ቦታዎች ይታዩ የነበሩ ነገሮች ካሉ እንግዲህ አንተም እንዳልከው አሉላ የሰላም ስምምነቱ የሰላም ሂደቱ ማለት ነው ውይይቱ ለአስር ቀናት ነው በደቡብ አፍሪካ ፕሪቶሪያ ሲካሄድ የቆየው በነዚያ ቀናት ሁሉ ከፍተኛ የመገናኛ ብዙሀን ትኩረት እየሳበ እንደዚሁም የህብረተሰቡንም ትኩረት ጭምር ስቦ የቆየ የሰላም ውይይት ነው ሲካሄድ የቆየው አሁንም እንግዲህ በተለያዩ የማህበራዊ ድረ ገጾች በተለያዩ የማህበራዊ መገናኛ ብዙሀን ደግሞ በተለያዩ መንገድ ለመረዳት እንደቻልነው የሰላም ስምምነቱን ሂደትን በርካታ ሰዎች ተከታትለውታል። ይዘቱን ለማወቅም የሚደረጉ ጥረቶችን እየተመለከትን ነው። በተለያዩ እንግዲህ ማምሻውን ነው ስምምነቱ የተፈረመው። ከዛን ጊዜ ጀምሮ በርካቶች የስምምነቱን ይዘት ለማወቅ ከፍተኛ ጥረት ሲያደርጉ እየተመለከትን ያለንበት ሁኔታ ነው ያለ አለ። መልካም እስክንድር፣ እንግዲህ ዛሬ ስምምነቱ ከተፈረመ ጥቂት ሰዓታት ውስጥ ነው እናንተ እየተነጋገርን ያለነው ብዙዎችን የሚያነጋግር በየቤቱም የሚነጋገሩበት የሚወያዩበት ይመስለኛል። ዘለቄታው ምን ይመስላል? የትኞቹ ስምምነቶች ቀደም ብለህ እንደገለጽከው ተግባራዊ ይሆናሉ በሂደት እንመለከታለን። በየአካባቢዎቹ ያሉ ዘጋቢዎቻችን የህዝብ ድምጾችን ምላሾችን፣ የሚመለከቱትንም በየሰዓቱ እናደርሳለን። መልሰን እናገኝ ይሆናል፣ ወደ ኋላ ላይ ካልሆነ ለአሁኑ አመሰግናለሁ። መልካም ምሽት እስክንድር። መልካም ምሽት አድና። መልካም አድማጮች፣ ስርጭታችን ቀደም ብዬ እንደገለጽኩት እስከ ምሽቱ አራት ሰዓት ይቀጥላል። አሁን ደግሞ መቀመጫዬን ላስተካክል፣ ሌላ እንግዳ ልበል። ባልደረባዬ ሰለሞን አባተ የክፍላችን ተጠባባቂ ኃላፊ እዚህ አጠገቤ ይገኛል። ሰለሞን ደምና መሻ። ደምና መሻ አሉ። እንግዲህ ይህን በጣም በተለየ ትኩረት ስንከታተለው ስንዘግብበት የነበረ ነገር ነው። አሁን እንደታየው ምናልባትም የምንወያይበት አንድ ነጥብም ልናደርገው እንችላለን። ምንም አይነት መረጃ በማይወጣበት መረጃ ለማግኘት ብዙ ርቀት መሄድ የነበረበት ጊዜ ነው ያሳለፍ ነው እና ከእሱን ጀምር ምንም ነገር ብዙ ጊዜ ስምምነቶችና ድርድሮች ሲደረጉ የሚወጡ ሾልኮ የሚወጡ መረጃዎች ችግር ሲፈጥሩ ይታያል የተሳካላቸው ይመስላል መዘገብ እስኪያቅተን ድረስ በቦታው በስፍራው ዘጋቢዎች እያሉን መረጃዎች አይወጡም አይገኙም ነበረ እንደውም ይበልጡን በዩናይት ስቴትስ መንግስት በኩል ነው አንዳንድ አስተያየቶች እንኳን ስንሰማ ነበረ በውጭ ጉዳይ ሚኒስቴርና በሌሎች እስኪ እሱ ላይ ያለህን ሀሳብ መንደርደሪያ ናርገው እውነትህን ነው አሉላ። ለበጎም ይሁን ለምንም አፍሪካዊ በማይመስል ሁኔታ በእንደዚህ አይነት ሁኔታ አንዳንድ ጊዜ ብዙ ነገሮች ሲሾልኩ ነው የምትሰማው። የቅርብ ምንጮች፣ ውስጥ አዋቂ ምንጮች እየተባለ ማንም መገናኛ ብዙሃን ምንም ቢያገኝ ወዲያው አየር ላይ ከማዋል ወደኋላ አይልም፣ ወይም ወዲያው ከማተም በተለይ ደግሞ በዚህ በዲጂታል ዘመን ወዲያው ነው ነገሮች የሚሾልኩት የሚወጡት ውስጥ ካሉትም ይሁን የትም አካባቢ ካሉት ነገር ግን ይህንን ያህል ዓለም ሁሉ አፍትጦ እያየው ካለው የፕሪቶሪያ መድረክ አስር ቀናት ያህል ከተቆጠረ በኋላ ብዙ ሰው እርግጠኛ አልነበረም። በስምምነት ይበተናሉ፣ ወደ ስምምነት ይመጣሉ የሚል አይ ይስማማሉ ብላችሁ ነው አሁን ብድግ ብለው ወይ መሀል ላይ ይፋረሳሉ ወይ አንድ አጓጉል ዜና እንሰማለን የሚል ብዙ ንግግር ነበረ። ነገር ግን ጥብቅ ምስጢር ከመጀመሪያው ጀምሮ ማለት ነው። ጥብቅ ምስጢርና ደህንነቱ በከፍተኛ ደረጃ የተጠበቀ ድርድር ተብሎ ነው የተካሄደው የድርድር በተለይ የመጀመሪያው ዙር ጥሪ ከተፋረሰ በኋላ። ስለዚህ በዚህ ሁኔታ አሁን የተደረሰበት ስምምነት እንደምትመለከተው ብዙዎች አልተፋጠኑም ማለት ይችላለሁኝ ገና መልስ ለመስጠት የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ አሁን ማምሻውን ገልጸው ነበረ። ጥሩ ነው ይሄ የመጀመሪያ እርምጃ ጥሩ ነው፣ በቅርብ እንከታተለዋለን የሚል አጠር ያለ መልስ ነው የሰጡት። ከሌሎቹም አካባቢዎች እንሰማለን። ጠቅላይ ሚኒስትሩ አሁን ማምሻውን አወጡ ከተባለው እስክንድር ከገለጸው ምላሽ በስተቀር በእርግጥ ይሄ የራሳቸው ጉዳይ ስለሆነ የጠቅላይ ሚኒስትሩን እንደ ምላሽ አንመለከተውም። ብዙ ምላሾችን ደግሞ አሁን እየተካሄደ እያለ ይሄ መግለጫ ስከታተል ነበረ። በእኛም የፌስቡክ ገጽ ላይ በሌሎችም አካባቢዎች የሚደረጉ ንግግሮችን ስከታተል ነበረ። ብዙ ሰው ተስፋ አለው፣ ብዙ ሰው ደስታውን ነው እየገለጸ ያለው። አንዳንዶች ጥርጣሬን እየገለጹ ያሉ ያሉ አሉ። አንዳንዶች ደግሞ ብዙም ደስተኛ የማይመስሉ አስተያየቶች ስንሸራሸሩ አይቻለሁኝ። በኢንተርኔት ላይ በፌስቡክ እና በሌሎችም አካባቢዎች ላይ እና በአጠቃላይ ያለው ስሜትና መንፈስ ይሄንን ነው የሚመስለው። ተደራዳሪዎቹን ራሳቸውን ደግሞ ካየናቸው በሁለቱም በኩል ዝግጁነታቸውን ገልጸዋል። እንግዲህ አሉላ ተመልከት፣ ነገ ከነገ ወዲያ ልክ ሁለት ዓመቱን ይደፍናል ይሄ ጦርነት። ሁለት ዓመት አልፎ ኢትዮጵያ የምትባለውን ቤት በሯን ስትከፍት ምንድን ነው የምታየው? አሁን ወደ ሰሜን አካባቢ ያለውን ሁኔታ ስትመለከት ይሄ ሁሉ ውድመት ያስፈልግ ነበር ወይ? ምንም ነገር ከፍለህ ጦርነትን ታቆማለህ፣ የሰው ሞትን የሲቪሊያኖችን ሞት ታቆማለህ። ምንም ከፍለህ ከጦርነት በመለስ ጦርነት እንዳይመጣ፣ ጦርነት ውስጥ ለመግባት ለመዋጋት ግን ያለህን ሁሉ መክፈል ምናልባት በብዙዎች ዘንድ ሲነገር እንደምንሰማው ብዙም የሚያስደስት ውጤት አይደለም የታየው። ዛሬ ተደራዳሪዎቹ በሌላው ወገን ያሉ ወንድሞቻችን፣ አዲስ አበባ ያሉ ወንድሞቻችን፣ እነሱንም እናመሰግናለን እናመሰግናለን እየተባባሉ ነበረ የሰማነው መዋጋት ያስፈልግ ነበር እንዲህን ለማወቅ ቀጣይ ሳምንታት ብዙ ትንታኔ የሚሰጥባቸው ይመስለኛል። አሁን የምታነሳው ጭብጥ አንኳር ጭብጥ ነው። ከደረሰብ ውድመትና ከእልቂት አንጻር ብዙ ሊያነጋግር ይችላል። ወደ ስምምነቱ ጭብጦች ልመልስህ። አንዳንዶቹን በመረጃ ለአድማጮች መድረስ በሚችል ደረጃ ተነግረዋል። ወዲያውኑ ቅድም፣ በእስክንድር በኬኔዲ ዘገባ ላይ በተለይ በዝርዝር ነበረ። ኬኔዲም እስክንድርም፣ የደቡብ አፍሪቃ ዘጋቢያችን መላኩም ጠቃቅሰውታል። በተጨባጭ እነኝን እርምጃዎች መውሰድ በተለይ ከደረሰው ከተሄደበት መንገድ አንጻር እጅግ የበረታ ጦርነት በጣም አስከፊ ነው መባል የሚችል ያለቁትና ሕይወታቸውን ያጡ ብቻ ሳይሆን ከቤት ቀያቸው የተፈናቀሉት ቁጥር የላቸውም። ሞት እንደ ቀልድ የሆነበት ነው። ሲቪሎች በተለያዩ በሁሉም አካባቢዎች በሁሉም አካባቢዎች ሰሜን ወደ ምዕራብ ያለውን ሁኔታ ስትመለከት፣ ወደ ደቡብ ያለው ሁኔታ ስትመለከት በተለይ ደግሞ ከቋንቋ ማንነት ጋር ቋንቋን ከመናገር ጋር በሁሉም አካባቢዎች የተፈጠረውን ሁኔታ ስትመለከት በጣም አሳዛኝ ነው። ሰው ሰብዕና ከሚባለው ነገር ዝቅ ባለ ደረጃ ሊታዩ ይታይሃል። አሁን እነኝን ከጀርባ ይዘህ እነኚህ ስምምነቶች ተግባራዊ እንዲሆኑ የሚጠበቀው ብዙዎችም ተስፋ ያደረጉትን ያህል ምን ያህል ተጨባጭ ይሆናል፣ ምን ያህል እውን መሆን ይችላል የሚለው ጥያቄ የብዙዎች ቅድም ጥርጣሬ ሲያጭር ነበር። እንዳልከው የብዙዎች ጥያቄ ይሆናል። ተስፋ ላለማሳደርም ለማሳደርም ምክንያት መፈለግ አይቀርምና፣ ምን ይታይህል በዚያ ረገድ መስከን ነው ዋናው። እንግዲህ እንዳየነው ከሆነ በሁለቱም ወገን የሚታየው ዝግጁነት እንዳላቸው ገልጸዋል ቁርጠኛነት እንዳላቸው ገልጸዋል። እንደውም በተፋጠነ ሁኔታ ተግባራዊ እንዲደረግ ቃል በቃል የተነጋገሩ አሉ። አቶ ጌታቸው እጅግ ፈጥኖ እንዲጀመር እንፈልጋለን ብለዋል። ደግሞ ስምምነቱ ባለው በተባለው መሰረት ተፈጻሚ እንዲሆን እንፈልጋለን ብለዋል አምባሳደር ሁሴን። ቃሉና መንፈሱ በተገናዘበ ሁኔታ ፈጥኖ ተግባራዊ እንዲደረግ እንፈልጋለን ወይም ማረጋገጥ እንፈልጋለን፣ ይሄንን ብለዋል። ሌሎች ነጥቦችም አነሳስተዋል። ሁለቱም ደግሞ የስምምነቶቹ ነጥቦች ቁልፍ የሚባሉ ናቸው። ቀደም ሲልም በእርግጥ ሰው ውስጥ ውስጡን ሲናገርባቸው ከዛ ምንም አይወጣ እንጂ በዚህ ሁኔታ በዚህ ነጥብ ላይ ሊነጋገሩ ይችላሉ የሚል ለምሳሌ ጸቡ መቆም አለበት፣ ተኩስ መቆም አለበት። ሲቪሊያን አንድም ሲቪል ከሞተ ብዙ ነው ያለ ምክንያት። ሌላኛው የትጥቅ የመፍታት ጉዳይ ነው። በተረጋጋ ሁኔታ በስርዓትና በሂደት ትጥቅ መፍታት ለመፍታት ተስማምተዋል እነዚህ ወገኖች ማን ነው የሚፈታው እንዴት ነው የሚፈታው በምን አይነት ነው ይሄ የተረጋጋ ስሙት ኤንድ ኦርደር ላይ ያሉት ነገር ምን ማለት ነው እነሱን መከታተል አስፈላጊ ነው የሚሆነው የአገልግሎቶች እንደገና መጀመር አለ ሰብአዊ አገልግሎት መድረስ አለ ዛሬ የዓለም የምግብ ፕሮግራም መቀሌ ውስጥ አምስት መቶ ሺህ ግማሽ ከግማሽ ሚሊዮን በላይ ሰው ለመድረስ እንቅስቃሴ ጀምር ያለው ብሏል ወደ ሁለት መቶ ሺህ ሰው እርዳታ እያቀረበ እንደሆነ ተናግረዋል ጠቅላይ ሚኒስትሩ ትናንትና ተናግረዋል የእሳቸው ጦር በያዘባቸው አካባቢዎች አገልግሎቶችን እንደገና እያስጀመሩ እንደሆነ ሌሎችንም የእርዳታ ስራዎችን እየሰሩ እንደሆነ ትናንትና ተናግረዋል። አሁን እዚህ ስምምነት ላይ ዛሬ ተደርሷል። ትልቅ ዜና ነው። እንዴት ነው ከአሁን በኋላ የሚቀላጠፈው ይሄ ሁኔታ? እንዴት ነው ሽግግሩ የሚሆነው? እነዚህ የምንከታተለው ነገር ነው። ለሲቪሎች ለህፃናት፣ ለሴቶች፣ ለአረጋውያን፣ ለተጋላጮች የሚደረግ ጥበቃ ከተስማሙባቸው ነጥቦች መካከል የሚገኙ ናቸው። እንዴት ነው ይህንን ጥበቃ የሚያደርጉት ማየት እንፈልጋለን። ሌላኛው በውጭም በሀገር ውስጥም ላሉ ግለሰቦች በፖለቲካ ምክንያት በተያያዘ ሁኔታ ማለት ነው ደህንነታቸው እንዲረጋገጥ ዋስትና እንዲሰጥ ተስማምተዋል። እንግዲህ ተመልከት፣ ህወሓት በኢትዮጵያ መንግስት በአሸባሪነት የተፈረጀ ድርጅት ነው፣ በፓርላማው ማለት ነው። ስለዚህ ከዚህ ድርጅት መሪዎች ጋር ነው የኢትዮጵያ መንግስት ቁጭ ብሎ ተደራድሮ እነዚህ ቁልፍ የሆኑ ስምምነቶች ላይ የደረሰው። ስለዚህ ከአዲስ አበባ ከፓርላማው የምንጠብቃቸው ውሳኔዎች አሉ። እነዚህም ደግሞ የአፍሪካ ህብረት በበላይነት ሊመራ መስማማታቸውን ፕሬዚደንት ኦባሳንጆ ተናግረዋል። ስለዚህ እሳቸው እንዳሉት ዛሬ ኦባሳንጆ እንደተናገሩት ማለት ነው። ቀደም ሲልም አንተ በመግቢያው ላይ እንዳሳይኸው ማለት ነው ለአፍሪካም ለአፍሪካ ቀንድም ወይም ለአፍሪካ ቀንድም ለአፍሪካም አዲስ ንጋት ነው ዛሬ ብለዋል እና የአፍሪካ ችግሮች በአፍሪካ ሲፈቱ ለዓለም ለማሳየት ጥሩ አጋጣሚ ነው። ይህ የኢትዮጵያ ሁኔታ ጥሩ ዕድል ነው። ምክንያቱም የእርስ በርስን ጦርነት የእርስ በርስን ግጭትና ችግር በእንደዚህ አይነት ጦርነት መፍታት አይቻልም። የጦር መፍትሄ የለም ለእንደዚህ አይነት ችግር። ይህንን አፍሪካ ማሳየት የምትችልበት እድር ነው ብዬ አስባለሁ። ሰለሞን፣ በርካታ ጉዳዮችን እንድንዳስስ አድማጮቻችን በያሉበት እንዲወያዩ እንድንጋብዝ የሚፈቅድ አይነት ሰዓት ላይ ነው ያለ ነው። እንደው ለመጨረሻው እናንተ ዛሬ ጀምር እናድርገው እንጂ ለትንታኔ ባለሙያዎችን እየጋበዝን በተከታታይ ፕሮግራሞቻችን እናቀርባለን። ያልተጠበቀ መሆኑ ላይ ቅድም እንዳልከው ስንከታተል ያን ጎልቶ አይቼዋለሁ። እንግዲህ ይህ ሁሉ ደም ያፋሰሰ መሆኑ ራሱ አንድ ነገር ነው። በፍጹም ያልተጠበቀ ይመስላል። መረጃ ካለመውጣቱና ከዚያ በፊት ከነበረው በሁለት ወገኖች በኩል ሲታይ ከነበረው አቋም አንጻር ይሄ ጨርሶ ያልተጠበቀ ይመስላል። እሱስ እንደዋ ያልተጠበቀነቱ ለኢትዮጵያ ብቻ አይመስለኝም ምናልባትም ሌሎች መሰል ድርድሮች መሰል የሰላም ንግግሮች ላይ የሚያጠላ ይመስለኛል ፈጽሞ ያልተጠበቀ ምንድን ነው ያሳኩት ምንድን ነው ይሄንን ያስቻላቸው የሚለው እንድናነሳ ይፈልጋል ቅድም እንደጠቀስኩልህ ነው አሉላ ይፈርሳሉ የሚለው ሊስማሙ ይችላሉ ምክንያቱም ብዙ ጥረት ተደርጓል በነገራችን ላይ ከዚህ በፊት ውስጥ አዋቂዎች ሲነግሩን እንደነበረው ጅቡቲ ላይ ተገናኝተው ተነጋግረዋል። እነዚህ ሰዎች ሲሸርስ ተገናኝተው ተነጋግረዋል። እነዚህ ሰዎች አልተነገረም። ይሄ ውስጥ ውስጡ ነበረ ሲያደርጉ የነበረው ተምረዋል ማለት ነው። ከነዛ መድረኮች ምን ላይ እንደሚፋረሱ ምን ላይ ጥሩ ነገር እንደሚያመጡ እነዚህ ድርድሮች እየተጀመሩ ሲከሽፉ፣ ከዛ በኋላ የሚመጣ ውጤት ምንድን ነው? ተጀመረ ከሸፈ፣ የሚመጣ ውጤት ምንድን ነው? ይሄ የጡንቻ ነገር እኔ የበላይነት እኔ የበላይነት ሊያዝ የማለት ነገር ትርጉም አለሁ ወይ፣ ትርፍ አለው ወይ? ይሄንን እየገመገሙ የመጡ ይመስለኛል ሳስበው፣ እና በእነሱ ውስጥ ምናልባት እንደዚህ ዙሪያውን አጥረው ዘግተው ውይይት እያደረጉ በነበረበት ጊዜ ውጪ ያለው ሰው አይ አይመስለኝም። የሚለው ጦርነቱ መሬት ላይ እየተካሄደ ነበረ። የመንግስቱ የመከላከያ ሰራዊት ብዙ አካባቢዎችን እየያዘ ነበረ። ይሄ የጀብድ የፉከራ የቀረርቶ ንግግሩ በሁሉም አካባቢ መዛዛቱ መቀሌም ላይ፣ አዲስ አበባም ላይ እጅግ በርትቶ ይሰማ ነበር እና ከፕሪቶሪያ ከእነዚህ ንግግሮቹ ውስጥ ሁሉ በጎ ነገር ይወጣል የሰላም ወሬ ይነፍሳል ብሎ የሚጠብቅ ቢኖር እጅግ በጣም ጥቂት ነው በእውነቱ የሚሆነው አይፈረድበትም። አይ ይፋለሳሉ ቢል ግን ትልቁ ነገር ከዛሬ በኋላ ያለው ነገር ነው። አሁንም ብዙ ሰው ላይ የምታየው በንግግሮቹ ጣልቃም መግለጫም ሲሰጡ ይሄ አሁን እንዲፈጸም እንፈልጋለን፣ መተማመኛ እንፈልጋለን፣ ቃልና መንፈስ እንዲገናኙ እንፈልጋለን፣ ወዲያው አሁኑኑ ፈጥኖ ተግባራዊ እንዲሆን እንፈልጋለን የሚሉ መግለጫዎች በትንሹ በመካከል የሚነፍስ የጥርጣሬ ስሜት መንፈስ ያለ ይመስላል። ምንም እንኳን አስር ቀን ቢቆዩም እዛ ቀላል አልነበሩም ብለዋል ሁለቱም ሲናገሩ፣ እነዚህ አስር ቀኖች እጅግ ፈታኝ፣ ብዙ የሚነሱ የሚወድቁባቸው ጊዜዎች ነጥቦች እንደነበሩ መገመት አያዳግጥም። ግን ከአሁን በኋላ ያለው ነው ትልቁ ወሳኝ የሚሆነው ብዬ አስባለሁኝ በእርግጥ በእርግጥ ይሄ ጦርነቱ እንደበረደ ጠመንጃዎቹ እንዳዘገዘቁ ይቀጥላሉ ወይ? በእርግጥ ትጥቅ የመፍታቱ የተባለው ሂደት በዚሁ በተባለው መሰረት ይካሄዳሉ ወይ? በእርግጥ አገልግሎቶቹ ፈጥነው ይጀመራሉ? ሲቪሎች ከአሁን በኋላ አይጋለጡም? ለሁሉም የደህንነት ጥበቃ ዋስትና ይሰጣል? እንዲህ ነገሮች መረጋገጥ አለባቸው። ብዙ ሰው አይመስለኝም፣ አሁን ትንሽ ቆይተው ነው ከዛ በኋላ ደሞ እገሌና እናውቃቸዋለን የሚል ሰው ሊኖር ይችላል። ይሄ ውጤት ግን የተለየ ነገር ተቃራኒውን አስተምሯል፣ አሳይቷል ብዬ አስባለሁ። ተስፋ ለማድረግም የደረሰው ጉዳት ግድ የሚል ይመስለኛል። እንዳልከው ደግሞ ይህ የሚጠበቀው ነገር በተደራዳሪዎችና በመሪዎች ብቻ ሳይሆን ግራና ቀኝ ባለው ሕዝብም የሕዝቡ አቅም ሰላምን ፈላጊነት ከበረታ የማይሳካ አይመስለኝም። እንግዲህ እንዳልኩ ይሄ ደጋግመን የምንነጋገርበት ነው። አንተም ይልመድብህ፣ መልሰህ ትመጣለህ። እንዲህ ገለጥ ገለጥ አድርገን አድማጮች በያሉበት እንዲነጋገሩ እንዲወያዩበት የሚያደርጉ ውይይቶችን በስፋት እንሰራለን። ሰለሞን አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። አሉ ወደ አድማጮች ልዙርና አድማጮች ዝግጅታችን ይቀጥላል። ቀደም ብለን ወደ ጀመርናቸው ዝግጅቶች ለመመለስ ፋታ በዚህ እንውሰድና ቀደም ብሎ አጠር ያለ ዘገባ ወዳ ደረሰን የደቡብ አፍሪቃው ዘጋቢያችን አዲሱ ዘጋቢያችን ልሰዳችሁ ስንም ካለበት ከፕሪቶሪያ በስልኩ መስመር አግኝቸዋለሁ። መላኩ አዲስ ነው ለጣቢያችን ነገር ግን በንቃት ትልቅ ዘገባ ላይ ዛሬ መጀመሪያውን ቀን አግኝተነዋል። መላኩ እንደምን አመሸ? ጤና ስጥልኝ፣ እንደምን አመሻችሁ። መላኩ ያለኸው እንግዲህ እዛው ይሄ ትኩስ ወሬ የተሰማበት ቦታ ነው። ከስፍራ ሆነህ ነበር ዘገባዎችን ያደረስከን። አሁን እዛው ነው የምትገኘው? ወደ ቤት ሄደሃል? ሩቅ ነህ? ከፕሪቶሪያ እየወጣው መንገድ ላይ ነው ያለሁት፣ ግን ለመናገር ምንም ችግር የለም። ገሮም አጠር አድርገን አንድ ሁለት ሀሳቦች እንነጋገር በአዳራሹ ነበርክ ያ ስምምነት መደረሱ ይፋ በተደረገበት። አደራዳሪውም ሆኑ በርካቶች ናቸው። ከቀድሞ የናይጄሪያ ፕሬዚዳንት በተጨማሪ የአፍሪካ ሕብረት መሪዎች፣ የተለያዩ ሀገራት መሪዎች፣ የአፍሪካ መሪዎች ይበልጡን እና ተደራዳሪዎቹ ከነበሩበት ስፍራ ነበርክና ከነበረው ስሜት ብንጀምር፣ እኔ እናንተ የመነጋገር እድል አላገኘንም፣ ከዚህ ደቂቃ በፊት ምን ነበር? እንደ ጋዜጠኛ እንደው ያለውን ሂደት በጣም በጥልቅ ሲጠበቅ የነበረውን ሁኔታ ስትከታተል ምን አስተዋልክ? ሰዎቹ ላይ፣ ተደራዳሪዎቹ ላይ፣ አደራዳሪዎቹ ላይ የነበረው ስሜት ምን ይመስል ነበረ? መልኩ እጅግ በጣም አስደናቂ ነበረ። ከተደራዳሪዎች ብቻ ሳይሆን ተጨማሪ ሰዎችም ነበሩ። የመንግስት ባለስልጣናት አሉ፣ አምባሳደሮች አሉ፣ በታዛቢነት የተገኙ ትላልቅ የስራ ኃላፊዎች በቦታው ላይ ያሉ በርካታ ጋዜጠኞች ነው የነበሩት። ውጭ ጉዳይ ሚኒስቴር አዳራሽ ውስጥ ለመግባት ዛሬ እንግዲህ ቀኑ ዘጠኝ ሰዓት ነው የተባለው ፕሮግራሙ የተጀመረው ከረፈደ በኋላ አስር ሰዓትም ላይ አልተጀመረም ነበረ። ሰው በጉጉት ነበረ የሚጠብቀው ኋላ ላይ ነው የቀድሞ የናይጄሪያ ፕሬዚዳንት ኦሉሴጎን ኦባሳንጆ ተናገሩ። ምስጋና ነበረ የበዛው። በብዛት ምንድን ነው እያለ ሰው ሁሉ ልቡ ተንጠልጥሎ እየጠበቀ ነበረ። ኋላ ላይ የመጣው ዋናው አንኳሩ የስምምነት ሀሳቡ ነው። ሰውን ሁሉ ወደ ጥልቅ የሆነ ነገሩ አልተጠበቀም ነበር። ይሄ ነገር ማለት ነው በአፍሪካ ደረጃ ይሄ ስምምነት አንድ ደረጃ ላይ ይደርሳል የሚልም ተስፋ የጣለም ሰው አልነበረም። በውጭ በኩል ያየነው ነው ግባብ ማለት እንግዲህ እየቆየን በመጣም ሰዓት ነው። ስምምነቱ እንግዲህ ትልቅ ዶክመንት ነው የፈረሙት። ነገር ግን ዋና ዋና ባለ አስራ ሁለት ነጥብ ስምምነቶችን ሲያካሂዱ ትልቅ የመንፈስ እርካታን በሰዎች ውስጥ ሊያስገባ ሊፈጥር የቻለው ማለት ነው እጅግ በጣም የተለየ ነገር ነው። መልካም እንዳልከው በጣም በተለየ ስሜት የሚታይ በውስጥ አዳራሾች ለነበሩ ብቻ ሳይሆን ለሚመለከቱ ያን መግለጫ ለሚከታተሉ ሁሉ ስሜቱ የሚጋባ ይመስላል። እንግዲህ እያደር የተለያዩ ሀሳቦችን እናያለን። ወደ ኋላ ልመልስህ እና እንደው በደም ሳሳው ኃላፊነቱን ወስዶ መስራት እንዳለበት ነው አንዳንድ ሰዎችን አናግሬ ነበረ። አንዳንድ ኢትዮጵያውያኖች በውስጣቸው ማለት ነው፣ በውጭ ሀገር ሁሉ የሚኖሩ ኢትዮጵያውያን አይምሯቸው ጭምር ነበር በዚህ ጦርነት የተያዘ ከቤተሰብ ጋር የተያዘ ከኑሮ ጋር ተያይዞ፣ በቃ የዚህን ጦርነት መቆም በጉጉት ነበረ የሚጠብቁት። ትክክል፣ ልክ ስምምነቱ መነበብ ሲጀምር ነው በቃ የአፈሙ የጥይት ድምፅ እንዲቆም ተስማምቷል የሚለው ነገር ሲመጣ ሁሉም ሰው ውስጡ ደስተኛ የሆነው። ህዝቡ ደግሞ እንዲረዳ ድጋፍ እንዲያገኝ በያጣቸው በጦርነቱ ጉዳት የደረሰባቸው አካባቢዎች በሙሉ ትግራይ ብቻ ሳይሆን፣ አማራም በአፋርም ክልል ያለው ሁኔታ ሁሉም ኢትዮጵያዊ ተደጋግፎ መርዳት እንዳለበት ይሄ አሁን መስማማት ብቻ ሳይሆን በቁርጠኝነት መስራት እንዳለበት በሀገር ውስጥም በውጭ ሀገርም ያሉ ኢትዮጵያውያን ይዝን የሚዲያ አውትሌት ወይም በሚዲያ የሚያሰራጩትንም የጥላቻ መልእክቶችንን እንዳሰራጩ ጦርነት ሊቀጠቀ የእርስ በርስ ጥላቻ ላይ ያነሳሳ የሚችል ነገር ለዚህ ሰላም ሁላቸውን ዘብ እንዲቆሙ ነው ጥሪ የቀረበ እና እጅግ አስደሳች ነበር። መልካም መልካሙ የማነሳቸውን ጥያቄዎችም ዳሳቸዋል። በአጭሩ ባለፉት ዘጠኝና አስር ቀናት አንዳንዶች አስር እያሉ ነው የገቡበትን ቀን ጨምረው ይመስለኛል። ባለፉት ከሳምንት በላይ በሆነ እድሜ ውስጥ እዚያ ቦታ ሆናችሁ በየቀኑ ትከታተሉ ነበር። ነገር ግን መረጃ ያወጣ ነበር ቀደም ብሎ ከሰለሞንም ጋር እንደተነጋገር ነው። እሱን እስኪ ባጭሩ ንገረን፣ ምን ይመስል ነበረ? መረጃ ለማግኘት ታደርጉ የነበረው ጥረት፣ ከአደራዳሪዎቹም ይሁን ከአፍሪካ ህብረት፣ ከደቡብ አፍሪካ ባለስልጣናት የኮሚኒኬሽን ኃላፊዎች ምንም ነገር ማግኘት የማይቻልበት ነበር። ብዙ ጋዜጠኞችም ከተለያዩ ዓለም አካባቢዎች ወደ ስፍራው የመጡ ይመስለኛል። እስኪ ያሳየን እሱን ባጭሩና ለዛሬ እዚሁ ላይ እናብቃ። እሺ እንግዲህ ውይይቱ ከተጀመረበት ከማክሰኞ ጀምሮ ማለት ነው በየቀኑ ነው የምንመጣው እዚህ አካባቢ በየቀኑ እንመጣለን። ውጭ ጉዳይ ሚኒስቴር በፖሊስ እየተባረርን ነው የምንሄደው ኤምባሲ እንደውላለን። ምንም ነገር አላውቅም ነው ያለው። ኢቨን ኢትዮጵያውያን ዴሊጌቶች እንኳን የመጡበትን ቀን እንኳን አያውቀውም ነበረ። ዴሊጌቱ ይምጣም አይምጣም፣ እንደገና የዚህ ገቨርንመንት ኮሚኒኬሽን የመንግስት ኮሚኒኬሽን ጉዳዮች ጋርም ፈቃድ የሚሰጡን ቦታውንም አንድ ነገራችን ጭምር ነው ያለው። ምንድን ነው በአጋጣሚ የሆነ ቪዲዮ ሲለቀቅ ነው ኢንተርናሽናል ሪሌሽን ኤንድ ኮኦፕሬሽን የሚል የሳውዝ አፍሪካ ዓለም አቀፍ ግንኙነት እና ትብብር የሚሉ ፎቶ ስናይ ልክ እዚህ ነው መጀመሪያ ፍርጅ ታስታውስ ከሆነ ጆሀንስ በርግ ነበር ተብሎ የነበረ የመጀመሪያው ዙር ላይ ሁለተኛውም ዙር ላይ አካባቢ የውይይቱ ቦታ አልተገለጸም ነበር። ያችን ቪዲዮ በማየት ብቻ ነው ተነስተን መጠን በየቀኑ እየመጣ በቃ ተራራ ላይ ቁጭ ብለን እንግዲህ የውጭ ጉዳይ ሚኒስቴሩ ጫካ ውስጥ ነው ያለው፣ ፎቶ እያነሳን ውጭውን እያነሳን እንመለሳለን። እንግዲህ ዛሬ ሰዓቷ ደርሳ መግለጫ እስከሚሰጥ ሰዓት ድረስ ከየትኛውም ወገን ምንም አይነት መረጃ አልወጣም። አሁንም ሌሎች ሰዎችንም ለማናገር ሞክሬ ነበረ። አምባሳደር ሬድዋንንም ለማናገር ሙከራ አድርጌ ነበረ። ኖ ኖ በተደራጀ መልኩ እንጂ እንደዚህ አንሰጥም ያ በርማቸዋል እኮ እንዴት ተጨማሪ ነገር አሰጡንም በሌላኛውም እንደዚህ በህወሀትም ወገን መረጃ እንደማይሰጡ ቃል ገብተው ነው እና ጥለውን ነው ጥሉ ከዛ በኋላ ነው ያገኘ ነው። በዓል አስራ ሁለት ነጥብ ሆነ እና እጅግ በጣም እንደውም ነጮቹ ሲሉ ሚዲያ ብላክ አውት ብለው ነበር የጻፉት። በልዩ ሁኔታ ሚዲያ ብላክ አውት፣ ዓለም አቀፍ የጋዜጠኞች ማህበር ደብዳቤ እስከ መጽሐፍ ድረስ ነው የደረሰው። ስለዚህ የተለየ ነገር ነበረ። ይኸው ለዚህ ሰዓት ላይ ደርሰን እንጂ መልካም ሀሳባቸውን ለመግለጽ በቅተናል። መልካም መላኩ፣ በጣም እናመሰግናለን። እንዳልከው ለቀናት በስፍራ ሆነ ስትከታተል ከብዙዎች መሰል ጋዜጠኞች ጋር ይህንኑ ሲከታተሉ ከነበሩት ውስጥ ነህ። ዛሬም ዘገባው ቀንቶ በስፍራው ተገኝተህ ላደረስከውም ለክትትሉም አመሰግናለሁ። በሌላ ዝግጅት በሌላ ዘገባዎችህ እናገኝሃለን። መልካም ምሽት መላኩ። እግዜር ይስጥልኝ። ለሁላችንም መልካም ምሽት ግ አድማጮች እንደተከታተላችሁት በአብዛኛው ዝግጅታችን ሙሉ ዝግጅታችን ማለት ይቻላል በዛሬው ዕለት በፕሪቶሪያ ስለተደረሰው ስምምነት እናም በጭብጦቹ ላይ ያተኮረ ነበረ። ሌላ ዘገባ ይኖረናል። መልሶ ማቋቋም፣ የመሰረታዊ አገልግሎቶች በየአካባቢዎቹ መመለስ፣ ይሄን የመሳሰሉ ቆየት ብለን አንዱን በቀረ እንደ በሰዓት እናሰማለን። ከዚያ በፊት ግን ስርጭታችንን ለመከታተል ለምትፈልጉ አድማጮች አሁን የምትከታተሉትም ሌሎች አማራጮችን ታገኙ ጭምር እንዴት እንደምታገኙን እናስታውሳችሁ።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 በኢንስታግራምና ዩትብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202255505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኒውስ ካም ላይ ደግሞ የኢሜል መልእክቶቻችሁን ልታደር ሊያነሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ አድማጮች አድማጮች ቀደም ብዬ ወደ አስተዋወቅኩትና የመጨረሻ ወደምናደረገው ዝግጅት ልውሰዳችሁ። ለአለፉት አስራ ስድስት ወራት መብራት ተቋርጦባቸው የቆዩ አካባቢዎች አገልግሎት ማግኘት መጀመራቸው ተገለጠ ይለናል መስፍን አድራጌ ከስፍራው ባጠናቀቀው ዘገባው። ታሪካዊቱን የላሊበላን ከተማ ጨምሮ በሰሜኑ ጦርነት ሳቢያ እስከ 16 ወራት ለሚጠጋ ጊዜ የኤሌክትሪክ አገልግሎት ተቋርጦባቸው የቆዩ አካባቢዎች አገልግሎቱን እንደገና ማግኘት መጀመራቸውን የኢትዮጵያ ኤሌክትሪክ አገልግሎት ማስታወቁን ጠቅሶ የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤን ኦቻ ደግሞ በአፋርና አማራ ያለውን የጸጥታ ሁኔታ መሻሻሉን የገለጠበትን የተፈናቀሉ ሰዎችም እየተመለሱ መሆኑን ማመልከቱን ይጠቅሳል መስፍን አራጌ። መንግስት በቅርቡ በተቆጣጠራቸው አካባቢዎች የተቋረጡ መሰረተ ልማቶችን እንደሚያስቀጥል ይፋ ማድረጉን ተከትሎ ከቆቦ 30 ኪሎ ሜትር ርቀት የምትገኘው አላማጣ ከተማ የመብራት አገልግሎት ካገኘች አራት ቀናት ተቆጥረዋል። ዛሬ ደግሞ የዓለም አቀፍ ቅርስ መገኛ የሆነችው ላሊበላ እና አካባቢው ከ16 ወራት በኋላ መብራት ማግኘታቸውን በኢትዮጵያ የኤሌክትሪክ አገልግሎት የወልዲያ ዲስትሪክት ዳይሬክተር ሽመልስ ወልደ ሰማያት ጠቅሰዋል። በዛሬው ለት ከአላማጣ ላሊበላ ያለው የ16 ትራንስ ስቴሽን ላይ ጥገና ካሁንን ላሊበላ ሰብ ስቴሽንን ኤሌክትሪክ እንዲያገኝ በማድረግ ከላሊበላ መከፋፈያ ጣቢያ የሚያገኙ ከላሊበላ ከተማ አስተዳደር፣ ግዳን ወረዳ እና ላስታ ዙሪያ ወረዳን ኤሌክትሪክ እያገናኘ ነው። ከላሊበላ ማከፋፈያ ጣቢያ ኤሌክትሪክ ማግኘት ያለበት አንድ ወረዳ ያላገኛል፣ አይና ቡግና እሱ ደግሞ ነገና ከነገ ወዲያ ያገኛል። የአሜሪካ ድምጽ ያነጋገራቸው የላሊበላ ከተማ ነዋሪ ባዩ ተፈሪ ህይወት ላለፉት አስራ ስድስት ወራት ከባድ ነበር ሲሉ ገልጸዋል። በተለይ ሴቶቻችን ተጎድተዋል። በእጅ ነበር የሚፈጨው በወረራው ሰዓት በአራት ወር ከምናምኑ ሴቶቻችን በእጃቸው ነበር ሲፈጩ የነበረው። ወንዶችን እንጨት ፈልጠን ማናቅ ሰዎች በእጃችን እንጨት እየፈለጥን ነበር ለሴቶች ማገዶ ስናቀብል የነበረው። የወንዙ ውሃ ነው ስንጠጣ የነበረው ስል ነው ገና ያም ማለትም በእርግጥ ያው መብራቱ መምጣቱ እነዚህ ነገሮች ይቀርፍልናል ብለን እናስባለን፤ እንጂ አብዛኛው ሰው የወንዙ ውሃ ነው የተጠቀመ። ያለ ካቱም መብራት የሚሰራው ሽምሻ ከሚባለው ቦታ ላይ የመብራት ግፊት በሚደረግበት ማሽን ስለሆነ የሚገባልን ወደ ከተማው የዛ ችግር፣ ያው የውሃ ችግርም አብሮ ተያይዞ ነው የመጣው። የሴት ፀጉር ቤቶች አሉ፣ የወንድ ፀጉር ቤቶች አሉ፣ ጣውላ ቤቶች አሉ፣ ብረታ ብረቶች አሉ። በቃ ኤሌክትሪክ ኃይል መጠቀም ያለ ግዴታ ያለባቸው ሰዎች ተዘግቶ ነው የኖሩት። በዚ ወደ ድህነት አለም ነው የገቡት። ለምን ጄኔሬተር መግዛት አቅም የሌላቸው ሰዎች ናቸው። ጄኔሬተር ካልገዙና ፓወር ከሌላቸው ደግሞ ደግሞ እነዚህ ነገሮች ማንቀሳቀስ አይችሉ ያላቸውን ነገር በልተው ጨርሰው ከዘመድም ከምንም እየተበደሩ በቃ ከነበራቸው አዘቅበቃሉ ብዙ ማህበረሰብ ክፍሎች አሉ። የኤሌክትሪክ አገልግሎቱ መቋረጥ በከተማ የቱሪዝም እንቅስቃሴ ላይ ሆነ ህይወታቸው በቱሪዝም እንቅስቃሴ ላይ በተመሰረተው ቤተሰባቸው ላይ ከፍተኛ ተጽዕኖ ማሳደሩንም አስረድተዋል። በቱሪዝም ሶቪነርስ ስራ ላይ ነበር የተሰማራችሁ የስጦታ የስጦታ እቃ መሸጫ። ያም ያው በአመስቀኑ ጦርነት በነበረው እዚህ አካባቢ በነበረው እነሱም ቤቱን ሰብረውት ተዘርፏል በአብዛኛው ነው ንብረቱ። ግን ያለችውንም ነገር ሸጠን እንኳን እንትን ለማለት ቱሪስቱ መምጣት አለበት። ቱሪስቱ ለመምጣት ደግሞ የውሃ የመብራት አገልግሎት ማግኘት አለበት፣ ሰላም ማግኘት አለበት። እና ብዙ ዘርፈ ብዙ ችግሮች ነው። መብራቱም የተከሰተውም ችግር ይዞብን የመጣው ከአንድ አመት ከአራት ወር በኋላ የመብራት አገልግሎቱ ሲመለስ የተቀላቀለ ስሜት እንዳስተናገዱም ነበር የተናገሩት። አቶ ባዩ የተዘራረቀ ስሜት ነው የሚሰማኝ። ካቱም አንደኛ የነበረኝን ነገርና ና ያጣሁትን ነገር ያገኘሁት በዛ ደስተኛ ነኝ። ይሄን ያህልም ደግሞ ላጣ አይገባኝም ነበረ። በዛ ደግሞ ቅር ብሎኛል። ግን ዞሮ ዞሮ ጠቅሎ ከመቅረ ዘግቶ መድረስ የሚባለው ነገር አለና በመምጣቱ ደስተኛ ነን። ከቀናት በፊት ከአሜሪካ ድምጽ ጋር ቆይታ የነበራቸው በኢትዮጵያ ኤሌክትሪክ አገልግሎት የወልዲያ ዲስትሪክት ዳይሬክተር ሽመልስ ወልደሰማያት በቆቦ ከተማ አገልግሎቱን ለማስጀመር በአካባቢው የሚገኘው ደን አለም መንጠሩ ተጽዕኖ እንደፈጠረ ገልጸው ነበር። ዳይሬክተሩ ተቋማቸው በራሱ መንገድ ችግሩን ፈቶ አገልግሎቱን ከትናንት በስቲያ እንዳስጀመረህ አስታውሰዋል። የመካከለኛ መስመር ጥገናውን አከናውንን ላለፉት ከአንድ አመት ከሶስት ወር በላይ ስለነበረ ተቋርጦ የነበረው በማከፋፈያ በዲስትሪቢሽን መስመራችን ላይ የገቡ ዛፎች ምንጣሮ ምክንያት ስራ ኤሌክትሪክ ማገናኘት እንዳልተቻለ ነበር ባለፈው ገለጽ ነው። አሁንም ያንን ችግር ከተማ አስተዳደሩ ስላልቻለ በራሳችን አከናውንን ኤሌክትሪክ ቆቦን አገናኝተናል። የተቋረጠውን የመብራት አገልግሎት የማስጀመር እንቅስቃሴው ይፋ ከሆነ ወዲህ አላማጣ፣ ኮረም፣ ዋጃ፣ ጥሙጋ፣ ቆቦ ቀደም ሲል አገልግሎቱ ያገኙ ከተሞች ናቸው። በሚቀጥሉት ጊዜያት ደግሞ ሌሎች አካባቢዎችን ተደራሽ ለማድረግ እንደሚሰራ የዳይሬክተሩ ማብራሪያ ያመለክታል። አሁን በዋናነት የቀረን ቦታ ከአላማጣ ሰቆጣ ያለውን እንደዚ ጉዳት የደረሰው ሰላሳ ቦታ ነው። ሰላሳ የትራንስሚሽን ታወር ላይ የሽቦ መበጠስ ነ ያጋጠመው። እሱን ጥገና በማከናወን ሰቆጣ ያለው ማከፋፈያ በኤሌክትሪክ እንዲያገኝ በማድረግ ሰቆጣ ይዞ ከተማውን እና በዙሪያ ያሉ ወረዳዎችን ኤሌክትሪክ ማገናኘት ነው በዋናነት ከፍተኛ ቀን ሊወስድ ከ እንደ ቀን እንዳይፋርገ እንሰራለን። እንደ ዳይሬክተሩ መስመሮቹን ጠግኖ አገልግሎቱን የማስጀመር ስራዎቹ አንዳንዶቹ በተያዘላቸው የጊዜ ሰሌዳ፣ አንዳንዶቹ ደግሞ ቀድመው እየተጠናቀቁ ነው። ከባድ ጉዳት ቢደርስም ሰራተኞች ያው ከዚህ በፊት ለሁለተኛ ጊዜ የደረሰ ጉዳት ከመሆኑ ጋር በተያያዘ ከዚህም በፊት ነፃ በወጡ ቀጠናዎች ላይ ከስር ከስር ስራ ማከናወን ልምድ ስለነበረን ቆቦንም እናበራለን ባልንበት ላስታንም ላሊበላንም እናበራለን ባልነው ቀን ነው እናንተም ጋር በሰጠነው ጥለት ለጠቀስ ነው ቀን ነው ኤሌክትሪክ ያገናኘ ነው። ስለዚህ የሰራተኞች ጥረት እና ከላይ ጀምሮ ከከፍተኛ ማኔጅመንቱ ጀምሮ ከዋና ስራ አስፈጻሚ ጀምረው ነው ይህ ስራ የሚከታተሉት በቡድን የተሰራ ስራ ነው ማለት ነው። ዩናይትድ ስቴትስ፣ የአውሮፓ ህብረትና ሌሎች አለም አቀፍ አጋር አካላት በኢትዮጵያ ሰሜናዊው ክፍል መሰረታዊ አገልግሎቶች እንዲመለሱ በተለያዩ ጊዜ ጥሪ ማድረጋቸው ይታወሳል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽፈት ቤት ዩኤን ኦቻም በአፋርና አማራ አካባቢዎች ያለው የጸጥታ ሁኔታ ታ መሻሻሉን ገልጾ ቀድሞ በጸጥታ ችግር ምክንያት የሰብአዊ ድጋፍ ድርጅቶቹ ቀደም ሲል ማድረስ ወደማይቻልባቸው አካባቢዎች ጭምር መድረስ መቻላቸውን አመልክቷል። በሰሜን ወሎና ሰሜን ጎንደር እንዲሁም በዋግ ምራ ዞኖች በሚገኙ የተለያዩ መጠለያ ጣቢያዎች ውስጥ የነበሩ ከሰማኒያ ሺ በላይ ተፈናቃዮች እንደዚሁም በጃራ መጠለያ ጣቢያ ከነበሩት ሰላሳ ሺ ተፈናቃዮች ግማሾቹ ወደ ቀያቸው መመለሳቸውን ጠቅሷል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ወደሚገኝ ነኝ። ከደሴ መስፍንና አመሰግናለሁ። አድማጮች የስርጭታችን መገባደጃ ተቃርቧል። ቀደም ብለን በሙሉ ስርጭታችን ማለት ይቻላል እንዳሰማ ነው የተኩስ አቁም ተደርሷል። የሰላም ስምምነትም ተፈርመዋል። ምናልባት ከዚህ በኋላ የሚኖሩ ዘገባዎቻችን የጦርነትና የግጭት ብቻ ከመሆን ተሽለው ነገሮች ወደ ሰላም የሚመለሱበትን ሁኔታ የሚመረምሩ እንደሚሆኑ ተስፋ እናደርጋለን። አድማጮች ያስተናግድኳቸው አሉላ ከበደ ከአቀናባሪው ብርሃን ኃይሉ እንዲሁም ከስርጭት መሐንዲሱ ቢል ብራድሊና ከሌሎች ባልደረቦች ጋር በዚሁ የተሰናበትን ነገማታ እናገኛቸዋለን። መልካም ምሽት። በእኔ በኩል ሰላም፣ ደህና እደሩ።